የባህል መድረክ እንዳገለግል የተመደብኩበት ቦታ በርሊን ከተማ ነው። በርሊን ደግሞ ለሃይማኖት ብዙም ቦታ የማይሰጥበት ከተማ ነው። ይህ ሁኔታ ለእኔ እንግዳ ነገር ነበረ። ያም ቢሆን ግን ለሃይማኖተኞችም የማይመች ከተማ ነው ማለት ግን አይደለም። የበርሊን ደብረ ገነት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ የነበሩትና በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባካሄደው ስብሰባ ላይ ለኤጲስ ቆጶሳትነት ከተመረጡት 16 ቆሞሳት መካከል አንዱ የሆኑት መላከ ገነት አባ ብርሃነ መስቀል ተድላን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምንሰነበታችሁ መላከገነት አባ ብርሃነ መስቀል ተድላ ለ16 ዓመታት በውጭ ሀገር በሚገኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ግልጋሎት ከሰጡበት ጊዜ መካከል 14 ዓመቱን የኖሩት በበርሊን የሚገኘውን ደብረገነት ቅዱስ አማኑኤል ቤተክርስቲያንን በማስተዳደር ነው። በዕለቱ ዝግጅታችን ከሳምንታት በፊት ወደ ኢትዮጵያ የተመለሱት የሃይማኖት አባት የጀርመን ተሞክሯቸውን ያካፍሉናል። መልካም ቆይታ። ግንቦት ወር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባካሄደው ስብሰባ ላይ ለኢጲስ ቆጵሮሳትነት ከተመረጡት 16 ቆሞሳት መካከል በጀርመን የነበሩ ሁለት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ለኢጲስቆጶሳትነት ተመርጠው ወደ ኢትዮጵያ ተመልሰዋል። በሚኒክ ደብረ ብስራት ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ የሆኑት ሊቀ ብርሃን ቆሞስ አባ ገብረ ሕይወት ፍስሐና የበርሊን ደብረ ገነት ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ የነበሩት መላከ ገነት አባ ብርሃን መስቀል ተዝላ ናቸው። ወደ ኢትዮጵያ ከተመለሱ ሳምንታትን ያስቆጠሩትና በበርሊን ከ14 ዓመት በላይ የኖሩት አባ ብርሃነ መስቀል ተድላን ያገኘናቸው ወደ ኢትዮጵያ ስልክ በመደወል ነበር። ወቅቱ አሁን በጀርመን በጋ ሞቃታማ ነው፣ በኢትዮጵያ ደግሞ ክረምት ነው፣ ዝናቡም ብርዱም ጠንከር ያለ ነው ሲሉ ነበር። አባብርሃነ መስቀል ቃለ ምልልሳቸውን የጀመሩት የዛሬ 16 ዓመት ወደ ጀርመን ሲመጡ ክረምት ወራት እንደነበር ባዘጦ ጥጥ የመሰለ ብን ብን የሚል በረዶ ይጥል እንደነበር አባ ብርሃነ መስቀል ተጥላ ያስታውሳሉ። ወደ ጀርመን የመጣሁት ለአገልግሎት ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተልኬ ነው። ይህ ጉዞ ወደ ውጭ ሀገር ያደረግኩት የመጀመሪያ ጉዞዬ ነው። እንዲሁም በአውሮፕላን ሲሄድም እንዲሁ የመጀመሪያ ጊዜ ነበር። ደረስኩበት ወቅት የክረምት መጨረሻ አካባቢ ስለነበረ ከፍራንክፈርት ወደ በርሊን በሚሄድበት ሰዓት እንዳልኩት የሚወርደው ወረዶ በሀገር ውስጥ ከማውቀው ወረዶ የተለየ ነበርና ይሄ አግራሞት ፈጥሮብኛል። ሰወርድም እንደው እንኳ

ለማለት በሚመስል መልኩ እንትን ነች በረዶዎች። ያው እንግዲህ እንደ አበባ ማለት ነው በዚያ ነው ጀርመን የተቀበለች አባ ብርሃነ መስቀል ተጥላ በርሊን እንኳን ደህና መጣ ሲል የመልካም ምኞት የገለጸልኝ፣ ሲሉ እንደ አበባ የመሰሉት ብን ብን የሚለው የጀርመኑ የክረምት በረዶ አይነት አስገርሟቸዋል። የመጡበት የሃይማኖት ገልጋሎትን በጀርመን ሀገር እንዴት አግኝተውት ይሆን? ጀርመን በብዙ ሁኔታዎች መልካም ሀገር ነው። በሃይማኖት ደረጃ ሲታይ ግን በወቅቱ ከነበረ ሀሳብ የተለየ ሆኖ ነው ያገኘሁት። በተለይ የተላኩበት ወይም ደግሞ እንዳገለግል የተመደብኩበት ቦታ በርሊን ከተማ ነው። በርሊን ደግሞ ለሃይማኖት ብዙም ቦታ የማይሰጥበት ከተማ ነው። ይህ ሁኔታ ለእኔ እንግዳ ነገር ነበረ። ያም ቢሆን ግን ለሃይማኖተኞችም የማይመች ከተማ ነው ማለት ግን አይደለም። ምክንያቱም ነፃነቱ ስላለ ሁሉም ተከባብሮ ተቻችሎ በሰላም የሚኖርበት ከተማ ስለሆነ ማለት ነው። አብዛኛው ወጣት ከሃይማኖት የራቀ መሆኑ፣ ብዙ አብያተ ክርስቲያናትም እንደ ባዶ መሆናቸው ቢያሳዝንም ሁሉም ተከባብሮ እና ተቻችሎ በሰላም የሚኖርበት ከተማ በመሆኑ ደግሞ ደሰት ነበረ። እንግዲህ እንግዲህ ጀርመን ገቡ፣ በርሊን ገቡ ቋንቋውን ተምረው ጠንቅቀው ጥሩ እንደሚናገሩ አውቃለሁ። በርካታ ጀርመናውያን ወዳጆች እንዳሎትም አውቃለሁ፣ ሰምቻለሁ። እውነት እንደው ጀርመንኛ ቋንቋ አልከበዶትም? ወይንስ እንደው ለአባቶች ለሃይማኖት ቤተሰቦች፣ በተለይ ደግሞ ይህን ዳዊት የደገመ ሰው ሁሉ ነገር ግልጽ ነው ይባላል። በዛ ይሆን ቋንቋው ከባድ ነው በእውነት ያው አንችን ብለሸዋል። ግን ደግሞ ቋንቋ ደግሞ በአንድ ሀገር ውስጥ ለመኖር ቁልፍ ነገር እንደሆነ እረዳለሁኝ። ስለሆነ ወዲያው ወደ ጀርመን እንደገባሁ የመጀመሪያ ስራ ያደረግኩት ቋንቋ ትምህርት ቤት ገብቶ መማር ነበር እና እኔ የተማርኩት ያው ቤተ ክርስቲያኔ ባደረገችልኝ ድጋፍ እና በግልም እየከፈልኩ ነበረ ቤተ ክርስቲያኑ ኖክዬ በብዙ ስብሰባዎች በተለያዩ ቦታዎች ይገኝ ስለነበረ እንግዲህ ብዙ ጀርመናውያን ጋራ የመገናኘት እድልን ነበረኝ። በዚህ ወቅት በተለያዩ ጉዳዮች ዙሪያ መወያ ቤቱ ደግሞ የተለመደ ስለሆነ በዚው አጋጣሚዎች ተዋውቀን ለእኔም በግሌ እዚ ደግሞ ለቤተ ክርስቲያንም በተለይም ቤተ ክርስቲያናችን ወዳጆች የሆኑ ብዙ ጀርመናውያንን እና የተለያዩ አገር ዜጎችን አፍርቻለሁኝ ወይም እንደው አፍርተናል ማለት ይቻላል። እውነት ነው፣ ብዙ ወዳጆች አሉኝ። እስካሁን ቤተክርስቲያናችን ይደግፋሉ። ወደ ሀገር ቤትም የመምጣት ፍላጎ ቦታ አላቸው። አንዳንዶችም መጥተዋል። ሌሎችም ደግሞ ወደፊት መጥተው በዚያ እንዲያው በአነስተኛ መጠን ያዩትን ነገር እዚህ ሰፋ ባለ ሁኔታ ማየት ይፈልጋሉ፣ እና ይህን ይመስላል። እንግዲህ ጀርመናውያን የኢትዮጵያ ኦርቶዶክስ እምነትን እንዴት ነው የሚቀበሉት? ማለት እንደው እንደ አንድ የአፍሪቃ እምነት ወይም ትውፊት ብለው ነው ዝም ብለው የሚያዩት? ወይንስ እንደው ስሜታቸውን እንዴት ይገልጹታል ማለት ነው? ጀርመናውያን ለቤተ ክርስቲያናችን ያላቸው አክብሮት የተለየ ነው። ለሃይማኖታችን ለባህላችን ልዩ ለሆነው ስርዓታችን ልዩ ቦታ ይሰጣሉ። እንግዲህ እንደምታወቂው ጀርመናውያኑ በአብዛኛው የካቶሊክና የወንጌላዊት አብያተ ክርስቲያናት ተከታዮች ናቸው። የተለያዩ አጋጣሚዎች የማገኛቸው የአብያተ ክርስቲያናት ባለስልጣናትን ጨምሮ ተከታዮቻቸው ለእኛ ቤተ ክርስቲያን የተለየ አክብሮት ነው ያላቸው ጥንታዊነቷ የብዙ ቅርስ ባለቤት መሆኗ፣ እንዲሁም ደግሞ ከአውሮፓ የተለየ ስነ ጽሑፍና ዜማ ባለቤት መሆኗን እና በታሪኳ ያክብሯታል። እንዲሁም እንደው በተለይ የመስቀል የጥምቀትን የጥምቀትን የአዲስ ዓመትን በዓል ስናከብር በተለያዩ በዓላት ታቦት ይዘን ስንወጣም በአድናቆት ይመለከታሉ። ስለ ቤተክርስቲያናችንና ስለ ሀገራችን ለየበለጠ ለማወቅም ይጓጓሉ እንዲሁም ደግሞ እንደሚታወቀው በሃምቡርግ ዩኒቨርሲቲና በተለያዩ የትምህርት ተቋማት ግዕዝን ጨምሮ የተለያዩ የኢትዮጵያ ቋንቋዎች ይሰጣሉ። በኢትዮጵያ ባህልና ሃይማኖት ዙሪያም ልዩ ልዩ አውደ ጥናቶች እና ልዩ ልዩ ዝግጅቶች ይደረጋሉ። ይህ ሁሉ እንግዲህ የሚያሳየው ምንድን ነው? ለሀገራችን ለቤተክርስቲያናችን ለእኛ ባህል የተለየ ቦታ ያላቸው መሆኑን ነው የሚያሳይ። የኢትዮጵያ ኦርቶዶክስ እምነትን የተቀበሉ ጀርመናውያን ቁጥር ቤተክርስቲያኒቷ በጀርመን ከተመሰረተችበት ዓመት ጋር ሲነጻጸር ጥቂት እንደሆኑ የተናገሩት አባ ብርሃነ መስቀል ተድላ እንዲያም ሆኖ የድቁና ትምህርትን አጠናቆ ግዕዝን ተምሮ ቤተክርስቲያኒቷን በማገልገል ላይ የሚገኝ ጀርመናዊ እንዳለ ተናግረዋል። ብዙ ባይባሉም የተወሰኑ ሰዎች አሉ። እንግዲህ ዋናው እኛ ወደዚያ በተለይ ጀርመን በበርሊን ያለው የቤተክርስቲያኑ አገልግሎት ብዙውን ጊዜ ሰጥቶ ይሰራ የነበረው ማለት የተበተኑትን ኢትዮጵያውያን መሰብሰብ፣ አንድ ማድረግ በዚያ የተወለዱትን ህጻ ናት ትምህርት እንዲያገኙ ማድረግ ይህን የመሳሰለውን ነገር ነው እየሰራ የነበረ። ግን እንዲሁ በተጓዳኝ ደግሞ ወደ ሌሎችም የሃይማኖታችንን ሁኔታ ለማስረዳት ለማስተማር ጥረት ተደርጓል። በተለይ በበርሊን እና በሃምቡርግ ከተሞች እስከማስታውሰው ወደ አስር የሚደርሱ ጀርመናውያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ሆነዋል። ይሄ ቁጥር በእውነቱ ካስቆጠርነው ዘመን አንጻር ብዙ ነው የሚባል አይደለም። አንድ ልጅ እንደውም ወደ ዲቁና እና ደረጃም የደረሰ ልጅ አለ። ከቅርብ ጊዜ ወዲህ በርሊንና አካባቢ የሚኖረው ምዕመን ገንዘብ አዋጥቶ ቤተክርስቲያን ለመግዛት በቅቷል። እንደው ቤተክርስቲያንን ያህል ነገር መግዛት ውድ አይሆንም፣ ከባድ አልነበረም። ለረጅም ዓመታት እንገለገል የነበረው በሌሎቹ ህንፃ ውስጥ ነው። ይሄ ሁኔታ እንደው ለእኔም እንደው በእውነት ወደ ጀርመን ስሄድ በጣም ለመቀበል ጊዜ ፈጅቶብኛል። ይሄ ሁኔታ ምክንያቱም እኔ የማውቀው ቋሚ ቤተክርስቲያን ቋሚ መቅደስ እንደ ልብ ከፍተን የምንገባ ያለበት የምናገለግልበት ቤተክርስቲያን ነው ያለ በሀገራችን። ወደዚያ ሲሄድ ግን ይሄ ነገር አይደለም የገጠመኝ። በሳምንት አንድ ቀን ያውም ደግሞ ለተወሰኑ ሰዓታት ገብተን መጀመሪያ አንጥፈን፣ አዘጋጅተን፣ አገልግለን በዚያችው በተባለችው ሰዓት ደግሞ ወጥተን እቃችንን ሰብስበን ማስረከባለን። ይሄ ነገር ለእኔ እንግዳ ነበረ፣ ለመቀበልም ብዙ ጊዜ ፈጅቶብኛል። ምክንያቱም እኛ በተገለገልንበት በኋላ ሌሎቹ መጥተው ይገለገሉበታል የባለቤትነቱ መብት የኛም አደለ እና እነዚህ ነገሮች ተዳምረው የራሳችንን ህንጻ ቤተክርስቲያን እንዲኖረን ጥረት ማድረግ ከጀመርን ዓመታት ተቆጥረዋል። በተለይም እንግዲህ እንግዲህ ከዛሬ አምስት ስድስት ሁለት አመት ጀምሮ ይመስለኛል እንደው ልዩ ትኩረት ሰጥተን የራሳችን ህንፃ ቤተክርስቲያን እንዲኖረን ከፍተኛ ጥረት አድርገናል። እንግዲህ በእግዚአብሔር ፈቃድ በጀርመንና አካባቢው ሀገራት በሚኖሩ ካህናትና ምእመናን ድጋፍ፣ በተለይም ደግሞ በበርሊን እና አካባቢ በሚኖሩ ምእመናን ትጋት እንግዲህ የራሳችን ህንፃ ቤተክርስቲያን ለመግዛት ችለናል። በርሊን የምትገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን የዓለም አብያተ ክርስቲያናት ምክር ቤት አባል መሆኗን የገለጹት አባ ብርሃነ መስቀል ተድላ ጀርመን ውስጥ የተለያዩ እምነቶች በጋራ ውይይት ሲያካሂዱ ቤተክርስቲያኒቱ እንደምትካፈል ገልጸዋል። በርሊን ያለችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በበርሊንና አካባቢው የተቋቋሙ ክርስቲያናዊ ድርጅቶች አሉ። በተለይ የበርሊን ብራንደንቡርግ አብያተ ክርስቲያናት ምክር ቤት የሚባል የዓለም አብያተ ክርስቲያናት ምክር ቤት ቅርንጫፍ የሆነ ድርጅት አለ። እዚያ ድርጅት ውስጥ በአባልነት አለች፣ እንሳተፋለን። እንዲያውም በቅርብ ጊዜ የተከናወነውን መደበኛ ስብሰባ በዚሁ አሁን ባገኘ ነው ህንፃ ቤተክርስቲያን ውስጥ ወይም በአዳራሽ ውስጥ ለማዘጋጀት እና ቤተክርስቲያኑንም ደግሞ የተለያዩ የሃይማኖት መሪዎች እንዲጎበኙት ለማድረግ ችለናል። ሌላው ደግሞ በበርሊን እንዲሁ ከተማ ያሉ የውጭ ሀገር ቋንቋ ተናጋሪ አብያተ ክርስቲያናት የሚባሉ አሉ። ከሰላሳ አብያተ ክርስቲያናት በላይ አባላት ያሉ ድርጅት ነው። በዚህ ድርጅት ውስጥ እንደውም ቤተክርስቲያናችን በስራ አስፈጻሚነት ተመርጣ በመገልገል ላይ ነው የምትገኘው። ይህንንም ድርጅት በእውነቱ ወደዚሁ ወደ ቤተክርስቲያን ጋብዘን እንደዚሁ ስብሰባ እንዲያደርግ እንዲወያይ ቤተክርስቲያናችንን፣ አገራችንን ስለ ቤተክርስቲያናችን፣ ስለ ሀገራችን እንዲያውቅ አድርገናል እና በዚያም ንቁ ተሳትፎ እያደረግን ነው። እንግዲህ ብዙ ምዕመናን፣ ብዙ የእርስዎ ቤተሰቦች፣ ብዙ የእርስዎ ልጆች በመሄዶ እጅግ አዝነዋል። በእርግጥ ወደ አገር ቤት ወደ ኢትዮጵያ ነው የሚሄዱት፣ እሱ ያስደስታል። ቢሆንም ብዙዎች አዝነዋል። የሽኘታ ዝግጅቱ እንዴት ነበር? እንግዲህ መቼም ሰው ወደ ሀገሩ ሲመጣ ደስ እያለው እንደሚመጣ የታወቀ ነው። በእኔ ግን ያየሁት በተለይ መጨረሻው የሽኝት ወቅት ላይ ይህን አልነበረም። እጅግ በጣም ምዕመናኑም እያዘኑ ስለነበረ እኔም በእውነት በጣም እጅግ አዝኛለሁኝ። ነገር ግን መቼም ቤተክርስቲያን ስትጠራ ወደኋላ ማለት አይቻልም። ከዚህ አንጻር ከምዕመናኑም ጋራ ተመካክረናል። ምዕመናኑም አምነውበታል። ምንም እንኳን እኔ እዚያ ቆይቼ አብረን እኔም ባገለግላቸው ቢወዱም እኔ ደግሞ በእውነት ለይ የተሰማኝ ስሜት እጅግ በጣም እስካሁን ድረስ እየደነቀኝ ያለ ጉዳይ ነው። እስካሁን ድረስ ስሜቱ አልለቀቀኝም። በጣም በእውነት ብዙ ኖረናል። እንግዲህ ወደ አስራ ስድስት አመት ነው በውጭ ሀገር የኖርኩኝ ከዚህ ውስጥ አስራ አራት አመት ተኩሉን ያህል በበርሊን የኖርኩኝ። በዚህ አመታት ውስጥ እንግዲህ ተወልደው አስራ ስድስት አመት የሆናቸው ልጆች አሉ፣ ቁመው የሚዘምሩ የሚያገለግሉ። በጣም በቃ እኔ ልጆች ናቸውን እና ቀረቤታችንም እጅግ የተለየ ስለነበረ መለያየቱም እጅግ በጣም ከባድ ነበረ። በእርግጥ እኔ እንደማምነው ምንም እንኳን በሥጋ ብንለያይ በመንፈስ አንድ ነን። ምናልባትም ደግሞ ወደፊት ደግሞ በተለያዩ አጋጣሚዎች የመገናኘ ሁኔታዎች ሊኖሩ ስለሚችሉ ይህን ያህል እጅግ በጣም የሚያሳዝን ነው ብዬ አልወስደውም። ለጊዜው ግን ነበረኝ ስሜት እንደዚያ ነው። እና ስልጣን አግኝተው ነው ይባላል እንደ በቤተ ክርስቲያን ስልጣና ይባል እንደሆነ ያርሙኝ። እውነት ነው እንግዲህ ቤተ ክርስቲያን ጠርታኝ ላይ ለአገልግሎተ ክርስቲያን በየትኛውም ደረጃ ቢሆን አገልግሎት ነው የሚባለው። እንግዲህ ይሄ የመጀመሪያ ጥሪ አይደለም። በርሊን እያለሁ አራት ዓመት ካገለገልኩ በኋላ ወደ ኢየሩሳሌም እንዲሄድ ተጠርቼ ነበረ ያኔም መጥቻለሁኝ ኢየሩሳሌም ደግሞ አንድ አመት ከተኩል አገልግዬ ተመልሻለሁኝ አሁንም ደግሞ እንግዲህ ቤተ ክርስቲያኔ ጠርታኛለች አሁን ለአገልግሎት ነው ቅድም እንዳልሽው ስልጣን አይደለም ይሄ በቤተ ክርስቲያን ማለት ነው እንግዲህ ለዚህ ተጠርቼ መጥቻለሁኝ እንግዲህ ያንን በመጠባበቅ ላይ ነው ያለሁኝ እሺ አባታችን እንግዲህ ከጀርመን ምን ይዘው ሄዱ ከጀርመናውያን ይህንን ተምሬ ይህንን ይዤ ሄጃለሁኝ ይህንን ለወንድሞቼ ኢትዮጵያ ላሉት ማስተማር ማሳየት እፈልጋለሁ የሚሉት ነገር አለ እንግዲህ ከጀርመን በጣም ብዙ ነገር ነው ያየሁት። መቼም በእውነት አንደኛ ለሰዓት ያላቸው ከበሬታ ወይም ቀጠሮ ማለት ነው። በዚህ እንደው በዚህ ሀገር ብቻ ሳይሆን እዚያ ባለነውም ኢትዮጵያውያን የሚታያን ጉድለት አለ። የሰዓትን አለማክበር እና ጀርመን በዚህ ሰዓት ካለ በዚያ ሰዓት ነው። ከቀረም ደግሞ ቀድሞ ይቅርታ ይጠይቃል። ከመጣም ደግሞ በዚያው ሰዓት ነው የሚመጣ። ካረፈደ ሌላ ነገር ነው የሚሆን። ግን እዚያ ያለ ነው ኢትዮጵያውያን እንደውም አንዳንድ የሚገርሙ ነገሮች ነበሩ። ለምሳሌ አንድ ዝግጅት በሚዘጋጅበት ልደት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ ወይም ደግሞ ሌላ ዝግጅት ሊሆን ይችላል እና ያው ከጀርመኖች ጋር ስለምንኖር ጀርመኖችም ኢትዮጵያውያንም ይጋበዛል እና ኢትዮጵያውያን ብዙ ጊዜ ያርፍደው ስለሚመጡ ማለት ነው ሁለት ካርድ ያዘጋጁ ሰዎችን አይቻለሁኝ። ለኢትዮጵያውያን ከሰዓቱ ማለት ፕሮግራሙ ከሚጀመርበት አንድ ሰዓት ወይ ሁለት ሰዓት ቀድመው በዚያ እንዲገኙ፣ ጀርመናውያን ግን በዚያኛው ሰዓት እንዲገኙ እና ይሄ የሚያመለክተው ምንድን ነው? ለሰዓት የተለየ ቦታ እንዳላቸው ነው። እና ያ ደግሞ በእውነት ትልቅ ትምህርት ነው ለእኔ። በእርግጥ እዚያ ያሉ ኢትዮጵያውያንም ሁሉንም ማለት አይደለም፣ የተወሰኑ ሰዎችን ለማለት ነው። እንዲሁ አጠቃላይ ሁሉም ሰዓት አያከብረን ምናምን አለ እና ያ ትልቅ ትምህርት ነው። ሌላው ለስራ ያላቸው አክብሮት በጣም የተለየ ነው። ትንሽ ስራ ወይም ትልቅ ስራ አይሉም። ያገኙትን ይሰራሉ። ሲሰሩም ደግሞ ከልባቸው ነው። ለወደፊቱ ለትውልድ የሚተላለፍ ስራ ነው መስራት የሚፈልጉት። አሁንም የተሰሩ ስራዎችም ደግሞ የሚያመለክቱት እንደዚያ ናቸው። የተሰሩ መንገዶችን ስናያቸው፣ የባቡር ሐዲዶችን ስናያቸው፣ አጠቃላይ ስራውን ሁሉ ህንፃውን ስናየው፣ እንግዲህ በጣም ብዙ ከመቶ ዓመት ያለፋቸው መንገዶች አሉ፣ ሐዲዶች አሉ ግን እስካሁን የሚገለገሉባቸው ማለት ነው። ዛሬም ደግሞ የሚሰሯቸው ለትውልድ የሚተላለፉ ስራዎች ናቸው እና ለስራ ከበሬታና የተለየ ጥንቃቄ አላቸው። ይህም ትልቅ ነገር ነው ብዬ አምናለሁ። ሌላው ደግሞ ስራቸውን የሚሰሩት በቅር ዝም ብሎ አይደለም። እንደው በዘፈቀደ ተነስተው ይህን ለስራ የሚሉ ሰዎች አይደሉም። አቅደው በደንብ አድርገው ነው የሚሰሩ። ደግሞ ያ ስራው የፈለገውን ከፍተኛ ስራ ሊሆን ይችላል ወይም አነስተኛ ስራ ሊሆን ይችላል። አንድ ትንሽ ዝግጅት ሲያዘጋጁ ያችን ዝግጅት በመጀመሪያ በወረቀት ላይ አስፍረው ነው ከዚያ በኋላ ነው እንዲሁ ወደ ስራ የሚሄዱት እና በተለይ እንዲሁ በአንዳንድ አጋጣሚዎች የተለያዩ በዓላትን በጋራ በምናዘጋጅበት ጊዜ እማያው ነገር ለእኔ ትልቅ ትምህርት ነው። ያ ነገር እኛ በቃል አንቴና ድገን ቴና ድርግ የምንለውን ነገር እነሱ ግን እንደዚህ አይደለም፣ ሁሉንም እያንዳንዷን ነገር ዘርዝረው ይሰራሉ። በስራቸውም ደግሞ ውጤታማዎች ናቸው እና ከብዙ በጥቂቱ እነዚህን ነገሮች አይቻለሁ። ሌሎችም በጣም ብዙ ነገሮችን ተምሬያለሁ ብዬ አምናለሁ። በመጨረሻ አሉ አባ ብርሃነ መስቀል ተድላ በመጨረሻ ምስጋና ማቅረብ እፈልጋለሁ። እንግዲህ እኔ ምስጋና ነው በእውነት ላቀርብ የምፈልገው። በተለይ በዚህ በጀርመን ሀገር በቆየሁበት ሰዓት በአጠቃላይ ማለት ይቻላል በጀርመን የሚኖሩ ምዕመናን በጣም በጣም በእውነት ለነሱ ያለኝ ፍቅር የተለየ ነው። ለቤተክርስቲያናቸው ያላቸው ፍቅር፣ ለሀገራቸው ያላቸው ፍቅር የተለየ ነው እና ይህንኑ እንዲቀጥሉበት በእጅጉ አሁን የምጠይቃለሁ። አድማጮች በዚሁ ቃለ ምልልስ የሰጡንን መልአከ ገነት አባ ብርሃነ መስቀል ተድላን በዶይቸ ቬለ ስም እያመሰገንኩ የዕለቱን ቅንብሬን አጠናቀቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።